ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የህዳሴው ግድብ ዋና ሥራ አስፈጻሚ የነበሩት ኢንጂነር ስመኘው በቀለ ራሳቸውን እንዳጠፉ ፖሊስ አረጋግጫለሁ አለ። አጠቃላይ ድምዳሜዎቹ ሲታዩ ኢንጂነር ስመኘው በቀለ በሰው በደረሰባቸው ጉዳት ህይወታቸውን እንዳላለፈና ራሳቸውን እንዳጠፉ የሚያመላክት እንደሆነ ነው። የፌዴራል ፖሊስ ኮሚሽነር ጀኔራል ዘይኑ ጀማልን ድምፅን የሰማ ነው። ከዜና በኋላ በአብይ ርዕስ ይመለሳሉ። ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ጳጉሜ 2 ቀን 2010 ዓመተ ምህረት ምሽት አስተናጋጆች ሰለሞን ክፍሌና ቆንጂት ታየ ነን። ፕሮግራማችንን ንጉሡ ታምሬ ይመራል። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የሕዳሴው ግድብ ዋና ስራ አስፈጻሚ የነበሩት ኢንጂነር ስመኘው በቀለ ራሳቸውን እንዳጠፉ ፖሊስ አረጋግጫለሁ አለ። ወደዚሁ ድርጊት የገፏቸው ምክንያቶች ግን ከስራቸው ጋር የተያያዙ ለመሆናቸው ፍንጭ ከማግኘት የዘለለ ውጤት እንዳልተገኘና ለዚህም ሰፊ ጊዜ እንደሚያስፈልግ የፌዴራል ፖሊስ ኮሚሽነር ጄኔራል ዘይኑ ጀማል አስታውቀዋል። ሰኔ 16 ቀን በመስቀል አደባባይ የተፈጸመው የቦምብ ጥቃት ምርመራም ገና ከፍጻሜ እንዳልደረሰ ተናግረዋል። ቀደም ሲል እንዳልነው በአብይ ርዕስ ነው ዝርዝሩን ዘገባ የምናቀርበው። በቅርቡ በደቡብ ምዕራብ ኢትዮጵያ በተከሰቱ ግጭቶች ሳቢያ የተፈናቀሉትን ቁጥራቸው ወደ አንድ ሚሊዮን የሚጠጉ ሰዎች ወደ ቀያቸው ለተመለሱትም ጭምር ተጨማሪ ድጋፍ እንዲሰጥ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ተማጽኗል። የዩኤንኤችሲአር ቃል አቀባይ ባባር ባቦ ጄኔቫ ላይ የሰጡትን ገለጻ ተንተርሶ በመጽሔቱ ክፍለ ጊዜ ዘገባ ይኖረናል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ለረጅም ጊዜ ሲጠበቅ የቆየውን ምርጫ ዘመቻ ለሚካሄደው ምርጫ ዘመቻ በቅርቡ የምትጀምረው የኮንጎ ዲሞክራሲያዊት ሪፑብሊክ ፖሊሶች ለሰላማዊ ተቃውሞ የወጡ ሰልፈኞችን ለመበተን ኃይል ተጠቅመዋል ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ወንጅሏል። የኮንጎ ፖሊሶች ሲቪል ማህበረሰብ ድርጅቶችና ተቃዋሚ የፖለቲካ ፓርቲዎች የሚያካሂዷቸውን ሰላማዊ ተቃውሞዎች ለማፈን የኃይል ታክቲክ መጠቀሙ በጥልቅ አሳስቦናል ብሏል። ሊሳ ሽላይን ከጂኒቫ ያደረሰችንን ዘገባ ትዝታ በላቸው ታቀርባለች። የተባበሩት መንግስታት ድርጅት የሰብአዊ መብት መስሪያ ቤት የኮንጎ ፖሊሶች የተቃዋሚ ፖለቲካ ፓርቲዎችና የሲቪል ማህበረሰብ አባላት የሚያደርጉትን ሰላማዊ ተቃውሞ በኃይል ለማስቆም የሚወስዱት እርምጃ በጣም አሳሳቢ ነው ብሏል። የመስሪያ ቤቱ ቃል አቀባይ ራቪና ሻምሳዳኒ የሀገሪቱ ባለስልጣናት ሰላማዊ ተቃውሞ ላይ የጣሉትን እገዳ ለማንሳት ካለፈው ዓመት ጀምሮ ቃል የገቡ ቢሆንም አሁንም እርምጃው ቀጥሏል ብለዋል። በያዝነው ዓመት በፊታችን ታህሳስ ወር ከሚካሄደው ምርጫ በፊት የኮንጎ ባለስልጣናት የህዝቡ በሰላማዊ መንገድ መሰብሰብና ተቃውሞን ማሰማት መብት እንዲከበር የጣሉትን እገዳ እንዲያነሱ እንጠይቃለን። የፖሊሶች ያላግባብ በህዝቡ ላይ ኃይል ተጠቃሚነትም በሕግ እንዲመረመርና አጥፊዎች ለሕግ እንዲቀርቡ እንጠይቃለን። በቅርቡ በፖሊሶቹ የኃይል ተጠቃሚነት እርምጃ የአንድ የፖለቲካ ተቃዋሚ ህይወት እንደጠፋና መቶ አርባ ሰዎች ያለ ህግ ለእስር እንደተዳረጉ ሻምዳሳኒ ገልጸዋል። ዜጎች በአመፅ ከህግ ውጭ በመሰብሰብ ንብረት በማጥፋት በማቃጠል የፈጠራ ወንጀል እንደሚከሰሱም ጠቅሰው መስሪያ ቤታቸው ከኮንጎ ምርጫ ይልቅ በአገሪቱ በምርጫው ዙሪያ የሰብአዊ መብቶች የተከበሩ ለመሆናቸው የተከበሩ መሆናቸውን እንደሚከታተል አስምረውበታል። በኒውዮርክ ታይምስ ጋዜጣ የአስተያየት አምድ ላይ የፕሬዝደንት ትራምፕን የአመራር ዘይቤ እርባናቢስ ብሎ ስሙ ባልተገለጸው ሰው የወጣውን ጽሑፍ ከፍተኛ የአስተዳደሩ ባለሥልጣናት እኔ አይደለሁም እያሉ ነው። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በህንድ ጉብኝታቸው ላይ በሰጡት አስተያየት ጽሑፉን አሳዛኝ ካሉ በኋላ ሚዲያውም አስተዳደሩን ለመጉዳት የሚያደርገው ጥረት አሳሳቢ ነው ማለታቸው ተጠቅሷል። ምክትል ፕሬዚደንት ማይክ ፔንስን በበኩላቸው የባሰበት የአማተር ስራ ብለውታል። የብሔራዊ ስለላ ዳይሬክተሩ ዳን ኮትስ እንዲሁ ባወጡት መግለጫ ኒውዮርክ ታይምስ ላይ የወጣው አምድ የተጻፈው በእኔ ወይም በእኔ ምክትል ነው የሚባለው ፈጽሞ ውሸት ነው ብለዋል። የመከላከያ ሚኒስትሩ ጂም ማቲስ፣ የተባበሩት መንግስታት ድርጅት አምባሳደር ኒኪ ሄይሊ፣ የገንዘብ ሚኒስትሩ ስቲቭ ምንቺን፣ የአገር አስተዳደር ሚኒስትሯ ክሪስቲያን ኔልሰን እና ሌሎችም ሚኒስትሮች እንዲሁ አስተባብለዋል። ኒውዮርክ ታይምስ በበኩሉ ጽሑፉን ያወጣው ከፍተኛ የትራምፕ አስተዳደር ባለሥልጣን ስሙ ይፋ ከተደረገ ስራው ላይ ከባድ አደጋ ያስከትልበታል ብሏል። የዩናይትድ ስቴትስ ኮንግረስ የመወሰኛው ምክር ቤት የፍትህ ኮሚቴ ዛሬ አርብ የጠቅላይ ፍርድ ቤት ዳኝነት እጩን ብሬት ካቫኖን ከሚያውቋቸው ሰው የምስክርነት ቃል ያደምጣል። ካቫኖ ትናንት ሐሙስ ለሶስተኛ አከታታይ ቀን ለኮሚቴው ቃላቸውን ሰጥተዋል። የዳኝነት ስራዬን በነጻነት እንደመወጣ ነኝ ብለው ያወጁት ካቫኖ ፕሬዚደንት ዶናልድ ትራምፕንና የምርጫ ዘመቻቸውንና የሩሲያን ግንኙነት ለተመለከቱ ጥያቄዎች ቁርጥ ያለ መልስ ለመስጠት ግን ፈቃደኛ ሳይሆኑ ቀርተዋል። እኔ ነፃ ዳኛ ነኝ ታማኝነቴም የዳኝነት ነጻነቴን ህጉን በተጻፈው መሰረት እንድከተል ለደነገገልኝ ለህገ መንግስቱ ነው ሲሉ እጩ ዳኛ ለፍትህ ኮሚቴው ቃላቸውን ሰጥተዋል። ዳሩ ግን ፕሬዚደንቱን በመጥሪያ አስቀርቦ ቃላቸውን መቀበል ይቻላል ወንጀል ፈጽመዋል ተብለው ቢከሰሱ ለራሳቸው ምህረት ማድረግ ይችላሉ ተብለው ተጠይቀው ነበር። ከሀያ ዓመታት በፊት እንደ ሰጡት ውሳኔ አሁንም ፕሬዚደንቱ አንድን አቃቤ ህግ ከስራ ማባረር ይችላሉ ብለው ያምናሉ ወይ ተብለው ለቀረቡላቸው ጥያቄዎች ብሬት ካቫኖ ቁርጥ ያለ አቋም ለመያዝ ፈቃደኛ ሳይሆኑ ነው የቀሩት። የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ዛሬ አርብ ከአፍጋኒስታኑ ፕሬዚደንት አሽራፍ ጋኒና ዋና ሥራ አስፈጻሚ አብዱላ አብዱላን ጨምሮ ከሌሎች ከፍተኛ የሀገሪቱ ባለሥልጣናት ጋር ተገናኝተው ተነጋግረዋል። በስብሰባው ላይ የአፍጋኒስታን ኃይሎች በኔቶ ወታደሮች ላይ የሚያደርሷቸውን ጥቃቶች ማስቆም የሀገራችን ቅድሚያ ትኩረት ነው ሲሉ ፕሬዚደንት ጋኒ ተናግረዋል። ፕሬዚደንቱ በተጨማሪም ዩናይትድ ስቴትስ የአየር ጥቃቶቿን በማስፋፋቷ ፕሬዚደንቱ አመስግነዋል። በሀገሪቱ ሁከት የተባባሰ ቢሆንም ታዲያ ማቲስም ሆኑ ሌሎቹ ዋና ዋና የዩናይትድ ስቴትስ ባለሥልጣናት ባለፈው ዓመት ነሐሴ ወር ላይ ፕሬዚደንት ዶናልድ ትራምፕ ያወጡት ስትራቴጂ ግጭቱን ለማስቆም እየረዳ ነው ብለው አጥብቀው ይሟገታሉ። ከመንበረ ስልጣን ከተሰናበቱ ወዲህ ድምጻቸውን አጥፍተው የቆዩት የቀድሞ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በምርጫው ድምጻችሁን መስጠት አለባችሁ የዲሞክራሲያችን ማስተማመኛ ነውና በሚል ቃል ዛሬ አርብ በመጪው ህዳር የሚካሄደውን የምርጫ ዘመቻ ተቀላቅለዋል። የቀድሞው ፕሬዚደንት የመንግስት ስነ ምግባር ሽልማት በተቀበሉበት በኢሊኖይ ዩኒቨርሲቲ ለተማሪዎች ባሰሙት ንግግር ሰሞኑን ከምትሰሟቸው ርዕሰ ዜናዎች እንደምትረዱት አሁን ያለንበት ጊዜ እንደ ድሮ አይደለም ብለዋል። ከባድ ጊዜ ነው፣ ማናችንም ብንሆን ዳር ቆመን ብንመለከት መዘዙ የከበደ ይሆናል ሲሉም አክለዋል። የወቅቱ የዋሽንግተን ፖለቲካ ዶናልድ ትራምፕ የጀመሩት አይደለም፣ እሳቸው መገለጫው እንጂ መንስኤው አይደሉም ሲሉም ኦባማ አክለዋል። ትራምፕ የያዙት ፖለቲከኞች ሲነዙት በቆዩት ብሶት ላይ መጠቀምን ነው ብለዋል ሚስተር ኦባማ። ሚስተር ትራምፕ ኦባማን በስምንቱ ዓመት የስልጣን ዘመናቸው በተደጋጋሚ ሲነቅፏቸው እንደ ቆዩ ቢታወቅም ኦባማ ግን የተለመደውን ባህል በማክበር ትራምፕን በአደባባይ ከመንቀፍ ተቆጥበው ቆይተዋል። የዩናይትድ ስቴትስ አቃቢያን ሕግ በአንድ የሰሜን ኮሪያ ዜጋ ላይ በኮምፒውተር መረጃ ስርቆት ወንጀል ክስ መሰረቱ። አቃቢያን ህጉ እንዳሉት ፓርክ ጂን ሂዮንግ የሚባለው ሰው እንደ ኤሮፓውያን አቆጣጠር በ2014 በሶኒ ፒክቸርስ ኩባንያ በ2016 ደግሞ በባንግላዴሽ ማዕከላዊ ባንክ ላይ የተካሄዱትን ጨምሮ በቅርብ ዓመታት ስፋት ያለው የሳይበር ጥቃት ተግባር የፈጸመ ነው። የኮምፒውተር ፕሮግራም ባለሙያ የሆነው ተከሳሹ በሰሜን ኮሪያ መንግስት ድጋፍ የሚንቀሳቀሰው ላዛረስ ግሩፕ የተባለ የሳይበር ጥቃት አካያጅ ቡድን አባል እንደሆነ ነው የተነገረው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። በቮይስ ኦፍ አሜሪካ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ቅንብሮች አንዱን ለቅምሻ ያው በባለፈው ያው ቡንሻንጉል ጉምዝ ነበረ ያው ካሳ ድንገት የልጆች ማሳደግ ያለ ብዬ ደግሞ አንድ ነገር የተፈጸመልኝ ነገር የለም ከቤንሻንጉል ጉምዝ የተፈናቀሉ የአማራ ተወላጆች አንዷ ናቸው። ወደ ኋላ ይቀርባሉ። አሁን የዕለቱ አብይ ርዕስ የሕዳሴው ግድብ ዋና ስራ አስፈጻሚ የነበሩት ኢንጂነር ስመኘው በቀለ ራሳቸውን እንዳጠፉ ፖሊስ አረጋግጫለሁ አለ። ወደዚህ ድርጊት የገፏቸው ምክንያቶች ግን ከስራቸው ጋር የተያያዙ ለመሆናቸው ፍንጭ ከማግኘት የዘለለ ውጤት እንዳልተገኘና ለዚህም ሰፊ ጊዜ እንደሚያስፈልግ የፌዴራል ፖሊስ ኮሚሽነር ጀነራል አስታውቀዋል። ሰኔ 16 ቀን መስቀል አደባባይ ላይ የተፈጸመው የቦምብ ጥቃት ምርመራም ገና ከፍጻሜ እንዳልደረሰ ኮሚሽነር ጀነራሉ ተናግረዋል። መለስካቸው አማሃ ተከታዩን ዘገባ አድርሷል። የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ዘይኑ ጀማል ከሌሎች ከፍተኛ ፖሊስ መኮንኖች ጋር በመሆን ዛሬ ረፋዱ ላይ በሰጡት ጋዜጣዊ መግለጫ ኢንጂነር ስመኘው በቀለ ራሳቸውን ማጥፋታቸውን የፖሊስ ምርመራ ማረጋገጡን ተናግረዋል ሐምሌ 19 ቀን 2010 ዓ ም የሕዳሴው ግድብ ዋና ሥራ እስኪያጅ የነበሩት ኢንጂነር ስመኘው በመኪናቸው ውስጥ ሞተው እንደተገኙ ከታወቀ በኋላ ከፌዴራልና ከአዲስ አበባ ፖሊስ ኮሚሽን የተውጣጣ አንድ ጠንካራ የምርመራ ቡድን አቋቁመናል ያሉት ኮሚሽነር ጄኔራል ኢንጂነር ስመኘው በቀለ ከጉባ ቤንሻንጉል ጉሙዝ ክልል አዲስ አበባ ከገቡበት ሐምሌ 12 ቀን 2010 ዓ ም ሕይወታቸው እስካለፈበት እስከ ሐምሌ 19 ቀን 2010 ዓ ም የነበረው እንቅስቃሴያቸው በዝርዝር መመርመሩንም አስታውሰዋል። ሐምሌ 18 ቀን ምሽት ደግሞ በተለይ ለትልቁ ልጃቸው የስንብት አይነት መልእክት እንደነገሩት የፖሊስ ምርመራ ውጤት ይናገራል ብለዋል። አሟሟታቸውን ደግሞ እንደዚህ ገልጸውታል። አሟሟታቸውን በተመለከተ ኮንታክት ሾት የሚባለው አስደግፎ የተመታ መሆኑን በፎረንሲክ አጠቃላይ በፎረንሲክና በሆስፒታል ደረጃ የደረሰባቸው የምርመራ ውጤቶች ድምዳሜ ላይ ደርሰናል። መኪናውን በተመለከተ ባለሙያዎች እንደገለጹት በምንም መልኩ ቪኤይት ቶዮታ የተባለውን መኪና ሞተር እየሰራ ከውጭ በኩል ማንም ሰው ዘግቶት ሊሄድ እንደማይችል በጽሁፍ ጭምር በሞንኩ በደብዳቤ ጭምር ተገልጾልናል። ስለዚህ አጠቃላይ ድምዳሜዎቹ ሲታዩ ኢንጂነር ስመኘው በቀለ በሰው በደረሰባቸው ጉዳት ሕይወታቸውን እንዳላለፈና ራሳቸውን እንዳጠፉ የሚያመላክት እንደሆነ ነው። ኢንጂነር ስመኘው በቀለ ራሳቸውን ማጥፋታቸውን ፖሊስ በምርመራው አረጋግጫለሁ ያለ ቢሆንም ለምን የሚለውን ጥያቄ ግን ሙሉ በሙሉ ለመመለስ አሁንም ገና የሚቀር ስራ እንዳለ ነው ያስታወቀው። ኮሚሽነር ጀነራል ዘይኑ ጀማል ለዚህም ሰፋ ያለ ማብራሪያ ነበር የሰጡት። ለምን ወደዚህ ደረጃ ደረሱ የሚለው ነገር በአብዛኛው ከስራ ቦታቸው ጋር ተያይዞ ያሉ ሁኔታዎች አሉ። እነዚህ ሁኔታዎች በእርግጥ በዝርዝር እንደገና መመርመር እና መጣራት ያለባቸው፣ ሰፊ ጊዜ ሊወስዱ የሚችሉ የተጀመሩ የምርመራ ስራዎች ያሉ ቢሆንም ግን ፕሪሊሚናሪ ኢንዲኬሽኑ ከዛ ከስራቸው ቦታ ጋር ተያይዞ በተለይ የሕዳሴ ግድቡ የስራ አፈጻጸም መዘግየት ጋር ተያይዞ ጋፕ መፈጠሩ ጋፕ ብቻ አይደለም መንግስትን ብዙ ገንዘብ ብዙ ወጪ ተጨማሪ ወጪ ማስከተሉ ጋር ተያይዞ ከሜቴክ ጋር ተያይዞ ኤሌክትሮ ሜካኒካል ስራውን በተመለከተ ያለው የአፈጻጸም ደረጃ በጣም ዝቅተኛ መሆኑ የተከፈለው ገንዘብ ደግሞ በጣም ከፍተኛ መሆኑ ገንዘቡ ደግሞ ያለሳቸው ኦቶራይዜሽን የማይከፈል መሆኑ፣ ስለዚህ ስራው ዝቅ ማለቱ የተከፈለው ገንዘብ በጣም ከፍተኛ መሆኑ ሳሊኒ ደግሞ ተጨማሪ ወጪ ስራው በመዘግየቱ ምክንያት በሳሊኒ በኩል ከ250 ሚሊዮን ዩሮ በላይ ቫሪዬሽን የሚባለውን መጠየቁ። እነዚህ እነዚህ ነገሮች ተዳምረው ኢንጂነሩ ላይ ከፍተኛ የሆነ መጨናነቅ የፈጠሩ መሆኑን የምርመራ ውጤት ያመላክታል። ግን እነዚህ ነገሮች ገና በዝርዝር በተቋቋመው የምርመራ ቡድን ተጣርተው በቀጣይ በሕዝባችን የምንገልጽ መሆኑን እናመለክታለን። ፖሊስ ለምርመራ ከተጠቀምባቸው ግብዓቶች አሉ ሰነዶች እንደነበሩም ታውቋል። ከእነዚህ ሰነዶች መካከል ኢንጂነር ስመኘው ለተለያዩ አካላት የጻፏቸው በካኪ ፖስታ የታሸጉ ሰነዶች እንደነበሩ በአጠቃላይ ተገልጿል። ጋዜጠኞች የእነዚህ የጽሑፍ ሰነዶችን ይዘት ለማወቅ ጥያቄ አቅርበው ነበረ። ኮሚሽነር ጄኔራሉ በዚህም ላይ ማብራሪያ ሰጥተዋል። ካኪፖስታ ውስጥ የተገኘው ማስታወሻ አብዛኛው የስራ ጫናቸውን በተመለከተ የሚገልጽ ነው እና መጨረሻ ያው ስለ ቤተሰባቸው ልጆች ናደራ ምናምን የሚል ነገር እና ወደ ውጭም ለመውጣት ይፈልጉ እንደነበር ግን ያው መውጣቱም ብዙ ሁኔታው ምቹ እንዳልሆነ ውጭም ቢወጡም ያው ለኢትዮጵያ ሕዝብ ወጥተው ምን ሊሉ እንደሚችል ያጡ ይመስላል። እንደዛ አይነት ይዘት ያለው ማስታወሻ ነው የተዉት እና ማስታወሻቸው ግን በጣም የሚገርማቸው ነገር ለሞት የሚያበቃቸው በማስታወሻ ላይ ለሞት የሚያበቃቸው ነገር የሚገልጹት ነገር ብዙ ነገር ለምን ለምን እንደሚሞቱ አልገለጹም። እዛ ላይ ግን ስራቸው አካባቢ ያሉ አንዳንድ ነገሮች ላይ የተወሰኑ ነገሮች ያነሳሉ እንጂ ከዛ ውጭ ብዙ ለምን እንደሚሞቱ አሳማኝ የሆነ የመሞታቸው አሳማኝ የሆነ ምክንያት ማስታወሻቸው ላይ የለም። ምክትል ኮሚሽነር ጀኔራል ተኮላ አይፎክሩና ኮማንደር አለማየሁ ኃይሉ በበኩላቸው በዚህ ጋዜጣዊ መግለጫ ላይ እጅግ ዝርዝርና ቴክኒካዊ ማብራሪያ ሰጥተዋል። በአስከሬን ምርመራው በጥይት ተመትተው እንደሞቱ የተተኮሰውም በአካል ላይ በማስደገፍ ተኩስ ወይንም ኮንታክት ሾት መሆኑን መሣሪያውም ኮልት 38 የተባለ በ2000 ዓ.ም በስማቸው የተመዘገበ የራሳቸው ሽጉጥ መሆኑን ሞተው የተገኙበት መኪና ሞተሩ ያልጠፋና ከውስጥ ሁሉም በሮች የተዘጉ መሆናቸው እንዲሁም ሌሎች ማስረጃዎች ያለ ጥርጥር የሚያረጋግጡት በሚያሳዝን ሁኔታ ኢንጂነር ስመኘው በቀለ የራሳቸውን ህይወት እንዳጠፉ መሆኑን መኮንኖቹ አብራርተዋል። ጋዜጠኞች ሰኔ 16 ቀን 2010 ዓ ም በመስቀል አደባባይ አዲሱን ጠቅላይ ሚኒስትርና ለውጡን ለመደገፍ በወጣው ህዝብ ላይ የተሰነዘረውን ጥቃት ማን ፈጸመው፣ ማን አቀነባበረው፣ ማን አቀደው ለሚለው ተጠርጣሪዎች ፍርድ ቤት እየቀረቡ ቢሆንም ፖሊስ ያለው ነገር እንዳልነበረ በማስታወስ ጥያቄ አንስተው ነበረ። ኮሚሽነር ጀኔራል ዘይኑ መልስ ሰጥተዋል። እውነትን ፍለጋ ፕሮፌሽናል በሆነ መንገድ እውነትን ፍለጋ ማካሄድ በጣም ብዙ ጊዜ ይፈጃል። እዚህ ሀገር ይህን ነገር ብዙ የተለመደ ስላልሆነ ከዚህ በፊት የነበረው የምርመራ ሂደት አንዳንድ ፕሮፌሽናሊዝም የጎደላቸው ነገሮች፣ በአሁን ሰዓት እያደረግን ያለነው ፍጹም ህጋዊና ህጋዊ የሆነ በጣም ሙያዊ በሆነ መንገድ ነው ምርመራዎች እያደረግን ያለነው። ምርመራዎቻችን በጣም ትዕግስት የሚጠይቁ ናቸው። ስለዚህ በወቅቱ በምርመራ የደረስንባቸው ነገሮች በፍርድ ቤት በየጊዜው እየተገለጹ ያሉ ነገሮች አሉ፣ ሌሎች ደግሞ ያልደረስንባቸው ጉዳዮች አሉ። አሁን ይሄ ነው ብዬ ብነግራችሁ የምርመራውና የፍርድ ሂደቱን የሚያዛቡ ጉዳዮች ብዙ ጉዳዮች አሉ። ስለዚህ ምርመራው በተገቢው እንዲጠናቀቅ በትዕግስት መጠበቅ የሚጠይቀን ስለሆነ ምርመራውን በትዕግስት ብንጠቁብ ፖሊስ ኢንጂነር ስመኘው በቀለ ለምን የራሳቸውን ሕይወት አጠፉ ለሚለውና ለዚህም ተጠያቂው ማነው ለሚለው ጊዜ ቢወስድም መልስ ለመስጠት ቃል ገብተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምሽቱን አብይረስ ነበር የሰማነው። ወደ መጽሔት ክፍለ ጊዜ ዘገባዎች ከማለፋችን በፊት ቆየት ብለው ከሚሰሙ ዝግጅቶች ወይም ዘገባዎች አንዱን ለቅምሻ ፕሮግራም ሰራለናል። ናቸው በዚህ ነው የተጀመሩ። ከዛ እንደዚህ የቀጠለ የተለያዩ አመለካከቶች የሚንጸባረቁበት መድረክ በተዘጋጀ ቁጥር ማስተናገድ እንደምን አስፈለገ የሚል ጣልቃ ገብነት እንደዚህ እየቀጠለ ሄደ። የምናቀርባቸው ሰዎች ላይ ለምን ይሄ ቀረበ ይሄ እንዳይቀርብ ብታቀርቡ እኛ እናወቅ ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅርቡ በደቡብ ምዕራብ ኢትዮጵያ በተከሰቱ ግጭቶች ሳቢያ የተፈናቀሉትን ቁጥራቸው ወደ አንድ ሚሊዮን ለሚጠጉና ወደ ቀያቸው ለተመለሱትም ጭምር ተጨማሪ ድጋፍ እንዲሰጥ የተባበሩት መንግሥታት ድርጅት የስደተኞች ኮሚሽን ተማጽኗል። የዩኤንኤችሲአር ቃል አቀባይ ባባር ባሎክ ጄኔቫ ላይ የሰጡትን ገለጻ ተንተርሶ ሰለሞን አባተ ተከታዩን ዘገባ ያቀርባል። በደቡብና በኦሮሚያ ክልሎች አዋሳኝ አካባቢዎች በሚኖሩ ማኅበረሰቦች መካከል ካለፈው ሚያዚያ አንስቶ በተነሱ ግጭቶች ሳቢያ ሲቪሎች ለመፈናቀል መገደዳቸውን ነው የተባበሩት መንግሥታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር ያስታወቀው። ግጭቶቹ የተስተዋሉት ከአንድ ዓመት በላይ ከዘለቀ ድርቅ በኋላ በተለያዩ የተፈጥሮ ሀብት ዙሪያ በተነሱ ውጥረቶች መሆኑንም ዩኤን ኤች ሲአር አክሎ ጠቁመዋል። ቤቶቻቸው እፊታቸው ላይ የተቃጠሉባቸውና የወደሙባቸው፣ ጎረቤቶቻቸው ለጥቃት የተነሱባቸው ሰላማዊ ሰዎች እላያቸው ላይ ካጠለቁት ልብስ በስተቀር የተረፋቸውና የያዙትም አንዳች ጥሪት ሳይኖር ለመሸሽ መገደዳቸውን መናገራቸውን የዩኤን ኤች ሲአር ቃል አቀባይ ባባር ባሎች ጀኔቫ ላይ ዛሬ የሰጡትን መግለጫ ጠቅሳ ሪፖርተራችን ማርጋሬት በሽር ዘግባለች። የኢትዮጵያ መንግሥት ባቀረበለት ጥያቄ መሠረት የመንግሥታቱ ድርጅት የስደተኞች ጉዳዮች ተቋም ለተፈናቃዮቹ አፋጣኝ ፍላጎቶች ምላሽ እየሰጠ መሆኑን ያመለከቱት ባሎች ኮሚሽነሩ በጌዴኦና በምዕራብ ጉጂ አካባቢዎች ሁለት የአፋጣኝ እርዳታ ሰጪ ቡድኖችን አሰማርቶ እየተንቀሳቀሰ መሆኑን አስታውቀዋል። ምንም እንኳ ሰዎች አሁንም እየተፈናቀሉና እየሸሹ መሆናቸውን ቢቀጥሉም ወደ ሁለት መቶ ሺህ የሚሆኑ ወደ ቀድሞ መኖሪያ አካባቢዎቻቸው መመለሳቸውን መንግስቱ መግለጹን ባባርባሎች አመልክተዋል። ሰዎች ወደ የቀድሞ ቀያቸውና መኖሪያቸው ሲመለሱ በራሳቸው ፈቃድ ብቻ ሰብዓዊ ክብራቸውም እንደተጠበቀ መሆኑ እንዲረጋገጥ ዩኤንኤችሲአር እና ሌሎችም አጋሮች አሳስበዋል። በመመለሱ ጉዳይ ላይ የተለያዩ አመለካከቶች ቢኖሩም በአካባቢዎቹ ሁከት ሊያገረሽ ይችላል በሚል ስጋት ለመመለስ እያመነቱ ያሉ ሰዎችም መኖራቸውን የዩኤንኤችሲአር ቃል አቀባይ መግለጫ ይጠቁማል። ከተፈናቀሉት ብዙዎቹ የተጠለሉት በትምህርት ቤቶች በሆስፒታሎችና በሌሎችም የመንግሥትና የሕዝብ ተቋማት ውስጥ መሆኑንም እዚያው የሚገኙት የዩኤንኤችሲአር ቡድኖች ገልጸዋል። ወደ ቀድሞ ቤቶቻቸውና ወደ የእርሻቸው ወይም ማሳቸው የተመለሱ ሰዎች ሲደርሱ ትምህርት ቤቶች፣ የቡና ማምረቻና ማደራጃዎች፣ የጤና ጣቢያዎችና ሌሎችም የመሠረተ ልማት ተቋሞች ወድሞ ማግኘታቸውን ተናግረዋል። ተፈናቃዮችም ሆኑ ተፈናቃዮቹን እያስተናገዱ ያሉት ማህበረሰቦች ራሳቸውም የምግብ፣ የውሃ፣ የብርድ ልብስ፣ የማብሰያ ግብዓቶችና የመሳሰሉ መሰረታዊ አቅርቦቶች የብረታ ችግር እንዳለባቸው ዩኤን ኤች ሲአር አስታውቆ በአካባቢው የወቅቱ የከበደ ዝናብ ከመጀመሩ በፊት የመጠለያ ቁሳቁስ፣ የላስቲክ ሽፋንና ሌሎችም አቅርቦቶች በአፋጣኝ ሊደርሱላቸው እንደሚገባ አሳስቧል። የዩኤን ኤች ሲአር ቡድኖች ከመንግስታቱ ድርጅት ማዕከላዊ የአፋጣኝ ምላሽ ፈንድ ባገኘው የገንዘብ ድግ ጋፍ የማብሰያ አቅርቦቶችን፣ የመተኛ ምንጣፎችን፣ ብርድ ልብሶችን፣ የፕላስቲክ ሽፋኖችን፣ ጀሪካኖችን የመሳሰሉ 50 ሺህ የአጣዳፊ እርዳታ ሽክፎችን ለተረጂው እያደረሱ መሆናቸውን ቃል አቀባዩ ገልጸዋል። እስካሁንም 17 ሺህ 400 ሽክፎች ወይም ኪቶች መሰራጨታቸውን የጠቆመው የቃል አቀባዩ ባባር ባሎች መግለጫ የግል ንጽሕናና የጽዳት መጠበቂያ አቅርቦቶች እንዲሁም አልባሳት በተቻለ ፍጥነት መድረስ እንዳለባቸው በብርቱ ያሳስባል። ዝናቡ እየጠነከረ ሲሄድ በመጠለያዎች ውስጥ ያሉ ሰዎች ጤና አደጋ ላይ እንደሚወድቅ የተለያዩ ወረርሽኞች ፈጥነው ሊቀሰቀሱና ፈጥነውም ሊዛመቱ እንደሚችሉ ዩኤንኤችሲአር አስጠንቅቋል። ለመጪዎቹ 12 ወራት አፋጣኝ እርዳታ ለማድረስ እንዲቻል የ21.5 ሚሊዮን ዶላር አጣዳፊ ድጋፍ እንደሚያስፈልገውም ኮሚሽነሩ አስታውቋል። ዩኤንኤችሲአር ከአሁኑ ቀውስ በተጨማሪ ኢትዮጵያ እያስተናገደቻቸው ላሉ 854 ሺህ ስደተኞች ድጋፍ እየሰጠ መሆኑን ገልጿል። የመጽሄት ክፍለ ጊዜ ዝግጅቶቻችን ይቀጥላሉ። አብራችሁን ቆዩ። የኢትዮጵያ የኤርትራና የሶማሊያ የውጭ ጉዳይ ሚኒስትሮች ጅቡቲ ላይ ተገናኝተው በጋራ ጉዳዮች ላይ ባደረጉት ሰፊ ውይይት ጅቡቲና ኤርትራ ከዚህ ቀደም የነበራቸውን ችግር በሰላማዊ መንገድ በንግግር ለመፍታት መስማማታቸውን የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ለአሜሪካ ድምጽ ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው ለቪኦኤ አፋን ኦሮሞ ዝግጅት ክፍል ዘጋቢ ሶራ ሀለኬ ትላንት የኢትዮጵያ የኤርትራና የሶማሊያን የውጭ ጉዳይ ሚኒስትሮች በጅቡቲ ያሰባሰበው ጉዳይ ትልቅ ስኬት የተመዘገበበት መሆኑን ነግረውታል። የአፍሪካ ቀንድ ኢትዮጵያና ኤርትራ ብቻ ስለተስማሙ የአፍሪካ ቀንድ ሰላም ይሆናል ተብሎ አይታሰብም። ጠቅላይ ሚኒስትር አብይ ይህንኑ ሐሳብ ለፕሬዚደንት ኢሳያስ አቅርበውላቸው ፕሬዚደንት ኢሳያስ በመልካም ሁኔታ ይህን ሐሳብ አይተው ሐሳብ ስምምነታቸውን ስለገለጹ ወደ ጅቡቲ በእኔ የሚመራ የኤርትራ ውጭ ጉዳይ ሚኒስትር የሶማሊያ ውጭ ጉዳይ ሚኒስትር ያሉበት ኮሚቴ ወደ ጅቡቲ ሂደን ከጅቡቲው ፕሬዚደንት ፕሬዚደንት እስማኤል ጊሌ ጋር ውይይት አድርገናል። ውይይቱም በጣም የተሳካ ነው የነበረው። እሳቸውም ይህንን ሀሳብ በደስተኝነት ተቀብለው ወደፊት እንደሚሰሩ ስራዎች ከኤርትራ ጋር የነበራቸውን ችግር ከአሁን ወዲያ በሰላማዊ መንገድ በንግግር ለማፍታት ተስማምተዋል። ይሄ እንግዲህ ለአፍሪካ ቀንድ ትልቅ ዲፕሎማሲያዊ ድል ነው፣ ለኢትዮጵያም ትልቅ ዲፕሎማሲያዊ ድል ነው ለአለም ለአካባቢው ህዝቦችም ትልቅ መልእክት ያለው ነው። ስለዚህ በጣም የተሳካ የዲፕሎማሲ ሳምንት ነው ማለት እንችላለን። ዶክተር ወርቅነህ ገበየው የኢትዮጵያ የኤርትራ ና ሶማሊያ የአፍሪካ ቀንድ አካባቢን በተመለከተ ያደረጉትን ስብሰባ ካጠናቀቁ በኋላ በአፍሪካ ቀንድ ሰላም ለማስጠበቅ ና ዲፕሎማሲያዊ ግንኙነቶችን ለማጠናከር ተስማምተው በጋራ የወጡትን መግለጫም አስታውሰዋል። ይሄ ብቻ ሳይሆን በተጨማሪም ከሌሎች የአካባቢው ሀገሮች ጋር በሰላም በመግባባት እና ኢኮኖሚክ ኢንተግሬሽን ወደፊት በሚፈጠር መንገድ ለመስራት የሚነጠር ሰው ተግባራዊ እንዲሆን ኮሚኒኬ አውጥተዋል ማለት ነው። ስለዚህ ይሄ የአፍሪካ ቀንድ ከዚህ በፊት የሰላም የሌለው አካባቢ ነው። አገሮች ተኮራርፈው ለብቻቸው ለብቻቸው ሌላ አሊያንስ ፍለጋ ወደ ሌላ የሚሄዱበት አካባቢ ነው የነበረው። በዋናነት ጠቃሚ የሚሆነው እርስ በርሳቸው ቢቀራረቡ የኢኮኖሚ ኢንተግሬሽኑ ቢኖር ሕዝብ ለሕዝብ የበለጠ ተገናኝቶ ንግድ በየሀገሮቹ ሲስፋፋ የአካባቢው ሀገርም የአካባቢው ሕዝብን ተጠቃሚ ይሆናል። ለዚህ የሚያመች መንገድ ሁኔታ እናመቻች ነው የነበረው በተሳካ ሁኔታ ተፈጽሟል። ዶክተር ወርቅነህ የኢትዮጵያ ሰላም የሚረጋገጠው በአካባቢው ባሉ ሀገሮች ሰላም ሲኖር እንደሆነ ጠቁመው የኢትዮጵያ ዋናው ፍላጎት ከዚህ የመነጨ እንደሆነ ተናግረዋል። የአካባቢው ሰላም ሲኖር ነው ኢትዮጵያ ሰላም ሆኖ ጎረቤቶች እርስ በርሳቸው ሰላም ሲኖሩ ኢትዮጵያ የበለጠ ተጠቃሚ ነች። ንግድ፣ ኢንቨስትመንት፣ ቱሪዝም ወደዚህ አካባቢ ይፈሳል። በዚህ ኢትዮጵያ ትልቁን ድርሻ ተወስዳለች። ትልቅ የተፈጥሮ ሀብ በጣም ትልቅ ህዝብ የተማረ ህዝብ ብዙ ነገር አገሪቱን ሊቀይር የሚችል ፖቴንሻል ያለው ሀገር ነው። ስለዚህ አካባቢ ሰላም ሲሆን ኢትዮጵያ ተጠቃሚ ነች። ከማንም በላይ እየሰራች ያለችውም ይሄንን ነው። ጠቅላይ ሚኒስትር አብይን ይህንን ኢኒሽቲቭ ሲጀምሩ መነሻቸው የኢትዮጵያ ብሔራዊ ጥቅም ሆኖ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የአካባቢ ሀገሮች ብቻ ሳይሆኑ ሌሎች ጋር በተመሳሳይ ሰላም ሲኖር የበለጠ ተጠቃሚ የምትሆነው ኢትዮጵያ ነች። ይሄ ነው እንግዲህ ዋናው ድራይቪንግ ፎርሱ ለዚህ ዲፕሎማቲክ ሻትል ዲፕሎማሲ ማለት ነው። በትናንትናው ምሽት ጠቅላይ ሚኒስትር አብይ አህመድ ስለዚሁ የአፍሪካ ቀንድ የሰላም መረጋገጥ የሰጡትን መግለጫና በኤርትራ ያደረጉትን ጉብኝት በተመለከተ መዘገባችን አይዘነጋም። ቀጣይ የመጽሔት ርዕስ ወደ ሞዛምቢክ ይወስደናል። በሰሜን ሞዛምቢክ ካለፈው ጥቅምት ወር አንስቶ ማንነታቸው ባልታወቀ ሰዎች በተካሄዱ የተለያዩ ጥቃቶች ቢያንስ ሰማንያ ሰዎች ተገለዋል። መጀመሪያ ላይ የታጠቁ እስላማዊ ቡድኖች ናቸው የሚል ጥርጣሬ ነበር። አንዳንድ ታዛቢዎች ግን ጥቃቱ ከድህነት ጋር የተያያዘ ነው ይላሉ። በክልሉ ከርሰ ምድር የሚገኙትን እንቁ የተፈጥሮ ሀብትና ነዳጅ ዘይት ተጠቃሚ ለመሆን ከሚጥሩ በድህነት የሚኖሩ ሰዎች ጋር የተያያዘ ነው እንደሚሉ ዘጋቢያችን አብዱ ሻኩር አቦድ ከሞዛምቢክ በላከው ዘገባ ጠቅሷል። አዳነች ፍሳ ታቀርበዋለች። ካቦ ዴላጎ በተባለው የሞዛምቢክ ክፍለ ሀገር የሚኖሩት የገጠር ነዋሪዎች ሌሊት ጥቃት ከተጀመረበት ጊዜ አንስቶ ሲጨልም በቤታቸው ይደበቃሉ ወይም ወደ ሌላ ቦታ ይሄዳሉ። ባለፈው ጥቅምት ወር በጀመረው ጥቃት ቢያንስ ሰማንያ ሰዎች ተገድለዋል። እስካሁን ባለው ጊዜ ኃላፊነት የወሰደ የለም። ይሁንና የአካባቢው ነዋሪዎች አልሸባብ የተባሉ ወጣቶች ቡድን ነው የሚል ጥርጣሬ ያላቸው ከሶማሊያው ቡድን ጋር የተያያዘ አይደለም። ሰይድ ኪተንዳ የተባለ ሰው አልሸባብ ነው ይባላል ይላል። የአልሸባብ ቀማኞች ናቸው ሲባል እንሰማለን። እውነቱን ለመናገር ግን አጥቂዎቹን አለማወቃችን ያሳዝናል። የሀገሪቱ ፕሬዚደንት ፊሊፔ ኒውስ አጥቂዎችን ተጠያቂ ለማድረግ ወታደራዊ ኃይሎች መድበዋል። ይሁንና በያዝነው ወር አዲስ ጥቃት መካሄዱ አልቀረም። ጥቃቱ ከሃይማኖታዊ እምነት ጋር የተያያዘ አይመስልም። ዶን ሊዩዝ ፈርናንዶ ሊዝቦ የተባሉ አቡን ያብራራሉ። ጥቃቶቹ በክርስቲያኖች ላይ ያነጣጠሩ አይደለም፣ ጸረ ዜጎች ናቸው። ክርስቲያኖችንና ሙስሊሞችን ነው የሚገሉት። ባህላዊ እምነት የሚከተሉትንም ይገላሉ። የሃይማኖት ችግር የለብንም። ሴከላካኒ የተባለ ሞዛምቢክ ውስጥ ያለውን ማዕድን የሚከታተል ለትርፍ ያልቆመ ቡድን ኃላፊ ቶማስ ፌራ ማሪዮ ጥቃቱን የሚያቀጣጥል ያለው የገንዘብ ጉዳይ ነው ብለዋል። It's still not very clear as to what are the main causes. ዋናው ምክንያት ምን እንደሆነ ግልጽ አይደለም። ከምክንያቶቹ አንዱ ግን ድህነት መሆኑ አያጠራጥርም። ከሞዛምቢክ 29 ሚሊዮን ሕዝብ ከመላ ጎደል በግማሽ በድህነት እንደሚኖሩ የዓለም ባንክ ገልጿል። አብዛኞቹ በእርሻና በአሳ ማስገር የሚኖሩ ናቸው። የኤሌክትሪክ መብራትና የቧንቧ ውሃ ያላቸውም ጥቂቶች ናቸው። ሀገሪቱ ሩቢና ሌሎች ክቡር ድንጋዮች አሏት። ከዓለም ትልልቅ ከሚባሉት የጋዝ ክምችትም አላት። በሀገሪቱ ያለው ተቃዋሚ ፓርቲ መነሳሳትን ለማቆም መንግስት ድህነትን የማቃለል እርምጃ መውሰድ አለበት ይላል። መንግስት በበኩሉ ለወጣቶች ስራ ለመፍጠር እየጣረ መሆኑን ገልጿል። የሞዛምቢክ የስራ ሚኒስትር ቪቶሪዮ ዲያስ ዲያጎ ያብራራሉ። በካዶ ዴላጎ ክፍለ ሀገር ላይ እያደረግን ስላለው ትልልቅ ውጥኖች የሰማችሁ ይመስለኛል። ለምሳሌ የማዕድን የሥልጠና ማዕከል እየተገነባ ነው። የተፈጥሮ ጋዝ ሀብት ባለው ፓልማ ደግሞ የክህሎት ማሰልጠኛ ማዕከል ይሰራል ነበር ያሉት። በሰሜናዊቷ የጠረፍ ከተማ ፓልማ የሚኖሩት አንዳንድ ሰዎች ግን ጥርጣሬ አላቸው። መሐመድ ሳሊም የተባለ ታክሲ ነጂ መንግስት አይረዳንም ይላል። መንግስታችን ምንም አይረዳንም። ለምሳሌ እዚህ ፓልም ላይ ጋዝ አግኝተዋል። መንግስት ብዙ ገንዘብ እያገኘበት ነው። ከዚህ አዲስ ሀብት የሚጠቀሙት ግን ከክልላችን ውጭ ያሉት ሰዎች ናቸው። ይመጡና ሀብቱን ይዘው ይወጣሉ። እኛ ግን የምናገኘው ነገር የለም። በአካባቢው የሚኖሩት ሰዎች የተፈጥሮ ጋዝና ሌሎች የተፈጥሮ ሀብቶች መገኘት ኑሯችንን ሊያሻሽል ይችላል የሚል ተስፋ አላቸው። ነገር ግን አሁንም ገና እየጠበቁ ናቸው። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና ቆንጂ ታየነን። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን ከቤንሻንጉል ጉምዝ ክልልና ከኦሮሚያ ክልል ተፈናቅለው ባህር ዳር ከተማ በጊዜያዊ መጠለያ ጣቢያ ውስጥ ያሉ ተፈናቃዮች በአስከፊ ችግር ላይ እንደሚገኙ ገልጸዋል። ባለፈው ግንቦት ወር ላይ ነበር ተፈናቃዮቹ ወደ ባህር ዳር ከተማ የሄዱት። ወዲያውም ወደ የመጡበት ቀዬ እንዲመለሱ በተደረገው ጥረት ተፈናቃዮቹ ባለመስማማታቸው ቤተ ክርስቲያን ውስጥ ተጠልለው መቆየታቸው ይታወሳል። ከተፈናቃዮቹ መካከል ጥቂቶቹ ወደ የመጡበት ቀዬ ተመልሰው ነበር። ነገር ግን የተወሰኑት አሁንም ባህር ዳር ተመልሰው መጠለያ ጣቢያና ከዘመድ ጋር ተጠግተው እንዳሉ አረጋግጠናል ብላለች። አስቴር ምስጋናው ሰፋ ያለ ዘገባ ከባህር ዳር ልካለች። በባህር ዳር ከተማ በተለምዶ አባይ ማዶ እየተባለ በሚጠራው አካባቢ ነው ከቤኒሻንጉል ጉሙዝና ከኦሮሚያ ክልል ተፈናቅለው የመጡ ቁጥራቸው ከአምስት መቶ በላይ የሚሆኑ ተፈናቃዮች የሚኖሩት ከባለፈው ግንቦት ወር ጀምሮ። መጠለያ ጣቢያው ሁለት ሲሆን፣ አንዱ የመማሪያ ትምህርት ቤት ሁለተኛው ደግሞ ድንኳን ውስጥ ነው። በተለይ ድንኳን ውስጥ ተጠልለው ያሉት ተፈናቃዮች በከፋ ችግር ላይ እንደወደቁ አስታውያለው። ወጣት መሀሊት እርገትና ሌሎች ተፈናቃዮችን ስለኖሯቸው ጠየቅኳቸው ያለንበት ቦታ ትልቅ ድንኳን የሚታይ ትልቅ ድንኳን አንድ ውስጥ ሶስት መቶ ህዝብ ነው የሚይዝ ሶስት መቶ ህዝብ ነው ያለበት በሰባቱ በትናንሹ ድንኳኖች ደግሞ ሰባ ሁለት ህዝብ ነው ያለ እዚህ ሶስት መቶ ህዝብ አንድ ድንኳን ውስጥ ተቀምጦ እያለ ተባይ ተፈጥሮ ይሄ ተባይ በጣም እኛን ሌላ አስጊ ቦታ ላይ የተስቦ በሽታ ሌላ በሽታ ይመጣብናል እያለ በጣም ስጋት እየፈጠረብን ስለሆነ እኛ በጣም አስጊ ላይ ነው ያለ ነው ብዬ ነው የምገልጸው እዚህ ከመጣሽ ምን ያህል ጊዜ ግንቦት 13 ነው የገባን። እዚህ እና እንዴት ነው ኑሮ ተመችቶሻል? ምን ይመቻል ደግሞ እዚህ ምን ይመቻል? ሽሮ ይሄ ነው። ልጆቻችን እየታመሙ ነው። ልጅ ራሱ ታማኪን ቤት ሄጄ ሰገራ ድረስም ያው ነው ደግሞ በሁለት ላይ ይሄ ነው። ጭን ብቻ ጠውቶ ያልወጣውን አልወሰርኩት ህጻናት፣ ጠዋት ሽሮ፣ ማታ ሽሮ፣ ቀን ሽሮ ነው የሚበሉ እንደ አዋቂው ማንም ምግብ እንኳ እንደ ሌላ ነገር ወይም ዳቦ ወይም እንዲህ አይበሉም። የምንበላው ከምግቡማ አንጻር ስንታከም እናንተ መድኃኒቱን እየሰጠናችሁ ነው፣ ግን ከምትበሉት ምግብ ጋር መድኃኒቱ አልህህድላችሁ ብሎ ነው እንጂ መድኃኒቱን እኛ እየሰጠናችሁ ነው እያሉ ነው። ግን አንዳንድ ያለ መማርና ያለ አማወቅ ሰዎች ደግሞ እየሰጣችሁ መድኃኒት አላዳነንም ከምግቡ ጋር ስለማይደላቸው ከጤና እንትኖች ጋርም ራስ ግጭት እየፈጠረብን ነው ያለ እያከሙንም አላከማቸውን እያል እኛም እነሱ ምንኮን ናቸው ምግቡና መድኃኒቱ እኩላለልን እያለ ስለሆነ ነው። የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አማረ ኃይሉ ተፈናቃዮቹ ያሉበት ችግር የከፋ እንደሆነ አልካዱም። መፈናቀል ሲኖር ምቾት ሊኖር አይችልም። ቤት ትለሽ ነው ምትመጭው፣ ንብረትሽ ናተሽ ነው ምትመጭው፣ ቤተሰብም በተለያየ መንገድ ሊላይ የሚችልበት ላለ እና ከኛ አኳያ በቀን ሶስት ጊዜ ምግብ እናቀርባለን። አልፎ አልፎ ለሕፃናትም ብስኩት አልፎ አልፎ እንዲሁ ሳሙናም፣ ብርድ ልብስም ለማቅረብ ጥረት አድርገናል። ከዛ ባሻገር ያው መጠለያ አሸራ ድርግተን እዛ እንዲቆዩ ነው ለማድረግ እየሞከርን ያለ ነው። አሁን ስቃይ ላይ ነን፣ አልተመቼንም እንደሚሉት ያው ከነበረው ኑሯቸው ራሳቸውን የሚያስተዳድሩ ከመሆናቸው ጋር ተያይዞ ይሄ ይመቻቸዋል ብሎ መቼም ማንም ስለ ያስብ አይችልም። በቀን ሶስት ጊዜ አውሽሮ ነው የምናቀርበው። ጥራት ወስደንና በቀን እስከ 28 30 ሺህ ብር ነው የምናወጣው። ተፈናቃዮቹ ወደ መጡበት ቀይ እንዲመለሱ መንግስት በተደጋጋሚ ጥያቄ እንዳቀረበላቸው ነገሩኝ። ታዲያ ለምን አትሄዱም አልኳቸው። በቃ ሂዱ የሚባለው ወደፊትም አይመቸንም። ወደዚያ ነው የምትሄዱ ከተባለ እስከ መቼም ተቀምጠን እዚህ ተደሳቁልን እዛ አንሄድም። የአንድ ሰው ልጅ ወይነን፣ የአንድ ደጋዳሞት ወይነን በዚህ ያበቃል። ግን አንቺ መመለስ ትፈልጊያለሽ? አሁን እኔ አልመለስም። ምንም ወደዚያ የምመለሰው ነገር የለኝም። ወንድሞቼን በሸራ ጠቅልዬ ቀብሬ ነው መጣው። አልሄድም። እንግዲህ አባቴን ቀብሬበት የመጣው ወንድሞቼን ቀብሬበት የመጣው ነው። ወደዚያ አልሄድም። የተፈናቃዮቹን ፍላጎት ለአቶ አማረ ገልጭ የላቸው ነበር። ለሁሉ ተፈናቃይ ያማረ አማራ ክልል ተፈናቅሎ ነው የመጣ ሰው ደግሞ መሬት ሰጥቶ ክልሉ በፍጹም አይችልም። የማይችልበት ምክንያት አንደኛ መሬት የለም፣ ሁለተኛ ከክልሉ ውጭ የሚኖር በጣም በርካታ ሰው ነው ያለው የተወሰነ አልተመቸኝም ብሎ ወይ ደግሞ የሆነ ችግር ሲደርስበት በሙሉ ይመጣል። መሬት አምዱ ለሁሉም ሰው መሬት ከሆነ መብቱ የሁሉም ሰው ስለሆነ እና ክልሉ ከሚሸከመው አቅም በላይ ነው። ተፈናቃዮቹ ቀድሞ ወደነበሩበት ሄደው ለመኖር ጸጥታው አስተማማኝ አይደለም፣ ኑሮንም ሀ ብሎ መጀመር ይከብዳል እያሉኝ ነው። ያው በባለፈው ያው ቡንሻንጉል ጉምዝ ህጀ ነበረ ያው ካሳ ድንገት የልጆች ማሳደጊያ አለብዬ ደግሞ አንድ ነገር የተፈጸመልኝ ነገር የለም። ስለዚህ ው ምንም ነገር የለም የተደረገልኝ። ምንም የልጆች ሶስት ቤተሰብ ይዤ አንድ መፍትሄ የተሰጠ የለም። ስለዚህ ው ወደዚህ ወደ አማራ ክልል ደግሞ ተመልሼ የልጆች ማሳደጊያ ካሳ እንዲሰጥ ማሳደጊያ ማለት ነው። ለዚህ ደግሞ አንድ ነገር የተባለ የለም። ምን ያህል ጊዜ ቆይተሽ መጣሽ? ያው ሰሞኑን ሶስት ሰንበት ነው የህዱፍ እንጂ ከመጀመሪያ እንደሞተ ፈርቼ ወደዚህ ወጥቼ የተወሰነ ቀን ቆይቼ ያው እዚያ ቤት እየተተሻራለች ነው ምናምን ሲሉ ሂጅ ነበረ። ምንም አልተሳቀም። በቃ እንደ ድሮ ነው። ሰላም አልተፈጠረም። በቃ የተቃጠሉ ቤቶች እንደሚሰሩ መንግስት ጎጆ ማቋቋሚያ እንደሚሰጠን እርሻውን ቢቻል በሬ ገዛን እንዳይቻል ደግሞ መኪና ወቅቶ ሳያድባችሁ አዝምራችሁ እንድትከርሙ ኮንትራት አስር መኪና ለጊዜው ብለው አባዋ ራሱ ያለውን ነገር ሲሉ፣ ለኛ እውነት መስለውን አድርሰውን አራተኛ ቀኑ አዝሮ ተመለሱ። አባዋ እንደው እርቅ ቢኖርስ ሄደ መስራት ትፈልጋለህ? ሰላም ቢፈጠር አይኔ፣ ምንም ነገር እኔ ምንም፣ ያን ቦታ ላይ እኔ እንትን ማለት አልፈልግም ግን የሄድኩትም ቤቴን ለቀበሌ ገቢ ይሆናል ምናምን ሲሉኝ ታንድ ቦታ ሁለት ቦታ ሶስት ቦታ አለኝ ብሰራውም እዚያ ወጥጀው ስለመጣሁ ለበይ በንብረቴም አልኮራበት ሆነ በቤቴም አላዝበት ሆነ ምን አደርጋለሁ እኔ በሀገሬ ላይ መኖር እፈልጋለሁ ላለው ነገር መጠለያም ሆነ ቦታ አግኝቼ በሀገሬ ላይ ቀን ስራ ሰርቼ መኖር እፈልጋለሁ እንጂ ወደዚያ እኔ ምንም ነገር ምንም ውስጤም ላሳምነው ብለውም ውስጤም አያምነው የክልሉ መንግስት ጊዜያዊ መፍትሄ ነው ብሎ ካስቀመጣቸው ነገሮች ውስጥ ወደ ዘመዶቻቸው ማስጠጋት ነው ይላል አቶ አማረ አሁን ወደዛ ለመመለስ ስጋቱ ካለ ነፃ ወደሆነው አካባቢ እነዚህ ደጋ ደሞ ተሰከላ ቋሪት፣ አልፎ አልፎ ደንበጫ፣ እነዚህ አካባቢዎች ናቸው። ምዕራብ ጎጃም የተወሰኑ ተወሰኑ ስራ ጎጃምም አሉ እና ይሄን ነው ውሳኔ ልነግርህ ነበር። ዛሬ ሰብስበናችሁ ነው ቦታዎች። አሁን ምንድነው የሚሆነው? ቦታ ማመቻቸት አይደለም አሁን ሰሜን ወሎም ያለው ልምድ፣ ሰዎቹ መጡ፣ ወደ ቤተሰቦቻቸው ገቡ። ሳጎት ሊሆን ይችላል አባት እናት የሌለው ከሆነ ያደገበት ሰፈር አለ። ማንም ቢሆን እዛ ቦታ ላይ ሄዶ ለጊዜው ተፈናቃይም ስለሆነ ሰውም እርስ በእርሱ የሚረዳዳ ስለሆነ የተወሰነ ጊዜ የሚቆይበትና ቀለብ ግን እኛ የምናቀርብበት ሁኔታ ይፈጠር ነው እንጂ አሁን የተዘጋጀ ነገር ኑሮ ነው ቤት ተሰርቶላችሁ ግቡ አይነት ነገር ሊሆን አይችልም። እሱም አይደለም የተባለው። ዘላቂው የሚሆነው ምንድነው ስምምነት ነው። እዚህ ሀገር ላይ እንግዲህ መምጣት ያለበት ማንም ሰው የትም ቦታ ሄዶ ሰርቶ የመኖር መብቱ እንዲጠበቅ ማድረግ ነው። ጸጥታው ሲረጋጋ ሰው ወደ ቀልቡ ተመልሶ ይሄ አማራ ነው፣ ይሄ ጉሙዝ ነው፣ ይሄ ኦሮሞ ነው፣ ይሄ ትግሬ ነው ተብሎ እርስ በርስ የሚደረገው ነገር እየረገበ ይሄዳል። አሁን ያለው የመደመር የጥላቻን፣ የማስወገድ ፍቅርን የማዳበር እንቅስቃሴ በአገሪቱ ላይ ትልቅ ለውጥ ያመጣል የሚል ተስፋ ነው ያለው። ሁለተኛ ኮሚቴ መንግስት አቋቁሞ ከአካባቢው ጋር የድርጅት ተወካዮችን ባሉበት የመንግስት አካላት ያሉበት ንግግር እየተደረገ ሰላም ወደ ሆነ አካባቢ ሰው ተንትም ብሎ ከዛ ጥበቃ የሚደረግበት ሰው ጥቃት እንዳይደርስበት የማድረግ አቅጣጫዎቹ ተከትሎ ክልሉ እየሰራ ነው ያለው። በክልሉ ባህር ዳርን ያሉትን ጨምሮ በሰሜን ወሎ ከ3 ሺህ በላይ በመጠለያ ጣቢያ ውስጥ ከዘመዶቻቸው ተጠግተው እርዳታ እያገኙ ተፈናቃዮች እንዳሉ ከጽህፈት ቤቱ ያገኘነው መረጃ ያመላክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ እናመሰግናለን። ዝግጅታችን ይቀጥላል። አሁን የአርብ መደበኛው ዝግጅት አፍሪካ በጋዜጦች ይቀርባል። አዘጋጅና አቅራቢ አዳነች ፍሳዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑቱን ጨምቆ ያቀርባል። ኤርትራ ወታደራዊ ኃይሏን እንደምትቀንስ ተዘገበ። ቻይና ለአፍሪካ ተጨማሪ 60 ቢሊዮን ዶላር እንደምታቀርብ አስታወቀች ዩናይትድ ስቴትስ ወታደሮቿን ከአፍሪቃ የማስወጣት እቅድ እንዳላት ተገለጸ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። ብሉምበርግ የዜና አገልግሎት በዘገበው መሠረት ኤርትራ የወታደራዊ ኃይሏን ብዛት የመቀነስ እቅድ እንዳላት፣ ይህም ግዴታ የሆነውን ወታደራዊ አገልግሎት ሥርዓት ከመለወጥ ጋር እንደሚያያዝ ገልጻለች። የተባበሩ መንግስታት ድርጅት በብዙ ሺህ የሚቆጠሩ ኤርትራውያን አገር ጥሎ ወደ አውሮፓና ወደ ጎረቤት አገሮች ለመሰደድ ምክንያት የሆነው ወታደራዊ አገልግሎት ነው እንደሚል ዘገባው ጠቅሷል። ለሁለት አስርት ዓመታት ያህል የዘለቀው ከኢትዮጵያ ጋር የነበረው የጦርነት ሁኔታ ማብቃት የሥራ ኃይሏን በመሠረተ ልማት መዘርጋትና የእርሻ ንግድና፣ በመሳሰሉት ኢንዱስትሪዎች ለማሰማራት እንዲሁም የሥራ ፈጠራን ለማበረታታት እንደሚያስችላት የመንግሥት ባለሥልጣኖች መናገራቸውን ዘገባው ጠቅሷል። አነስተኛ ወታደራዊ ኃይል ይቀርና የተቀሩት በልማት ስራ ይሰማራሉ ሲሉ የሥራና የሰዎች ደህንነት ሚኒስትር ልዑል ገብረአብ አስመራ በተደረገ ቃለ መጠይቅ መናገራቸውን የብሉምበርግ ዘገባ ጠቅሷል። አያይዘውም የኤርትራ ህዝብ እየተሰደደ ነው እየጎረፈ ነው ይባላል። ሆኖም ኤርትራውያን ብቻ አይደሉም የሚወጡት ቻድን፣ ሶማሊያን፣ ኢትዮጵያን፣ ሱዳንና ማሊን ማየት ነው ሲሉ ሚኒስትሯ መከላከላቸውን ዘገባው ጠቅሷል። የኤርትራ መንግስት የወታደራዊ ኃይል መቀነስ በኢኮኖሚ ላይ ሊኖረው የሚችለውን አንድምታ እያጠና መሆኑንም ሚኒስትሯ ጠቁመዋል። የተፈጥሮ ጥሪትን፣ የእርሻ ኢንዱስትሪን፣ የአሳ ሀብትንና የመሠረተ ልማት ዝርጋታን የሚያካትተውን ዋናውን የእርሻ ኢንዱስትሪ ዘርፍን ማስፋት እንደሚያስፈልግም ሚኒስትሯ ማስገንዘባቸውን የብሉምበርግ የዜና አገልግሎት ያወጣው ዘገባ ጠቅሷል። የመንግሥት ሠራተኞች ክፍያ በወር ከ120 እስከ 267 ዶላር የሚሄድ ሲሆን ለመኖሪያ ቤትና ለሌሎችም አገልግሎቶች ይቀነስበታል። በያዝነው ዓመት ታዲያ ጉዳዩ ይታያል ብለዋል ሚኒስትር ልዑል ገብረአብ። እንደ ኤውሮፓን አቆጣጠር በ1993 ዓ ም ከኢትዮጵያ ጋር ጦርነት ከተካሄደበት ጊዜ አንስቶ ለመጀመሪያ ጊዜ ክፍያ የተጨመረው ከሁለት ዓመታት በፊት መሆኑን ዘገባው አውስቷል። የብሔራዊ አገልግሎት ጊዜ ይቀንስ እንደሆን ሰዎች ይጠይቁኛል፣ እኔ ገና ነው እላቸዋለሁ ሲሉ የማስታወቂያ ሚኒስትር የማነ ገብረ መስቀል መናገራቸውን ዘገባው አውስቷል። የወታደራዊ ኃይል ቅነሳ የሚወሰነው ኢትዮጵያ በሰላሙ ስምምነት መሠረት ወታደሮቿን ከኤርትራ ግዛቶች ስታወጣ ነው። በሁለቱም ሀገሮች በድንበራቸው አካባቢ ብዙ ወታደሮችን ማከማቸት አያስፈልግም በሚለው ሀሳብ ላይ ተስማምተዋል ብለዋል አቶ የማነ ገብረአብ። አቶ የማነ ከኢትዮጵያ ጋር የተጀመረውን የሰላም ስምምነት ለመተግበር የሚሰራው የጥምረት ኮሚቴ አባል ናቸው ይላል ዘገባው። ትልቁ ተግዳሮት መንግስት ደመወዝ መክፈልና በዛ የመቀጠል ሸክም ያለው መሆኑን ነው ብለዋል አቶ የማነ ገብረአብ ዋናው ችግር ሰዎችን ከብሔራዊ አገልግሎት መቀነስ ሳይሆን ከዛ ማዕቀፍ ውጭ የሥራ ዕድል የመፍጠር ጉዳይ ነው ሲሉ ማስረዳታቸውን ብሉምበርግ የዜና አገልግሎት ጠቁሟል። የቻይናው ፕሬዚደንት ሺ ጂንፒንግ በያዝነው ሳምንት ከሞላ ጎደል ከመላ አፍሪካ የተወከሉ መሪዎችን ያሳተፈ የቻይና አፍሪካ ጉባኤ በመሩበት ወቅት በቀድሞ የቻይና ባለሥልጣኖችና ሚዲያ ባልተለመደ መልኩ ቻይና በአፍሪካ ላይ ያላትን ሚና አስመልክቶ ጠንካራ የመከላከል ሥራ ሲያከናውኑ መሰንበታቸውን የዩኤስ ኒውስ ጋዜጣ ዘገባ አውስቷል። ቻይና በተለይም ከምዕራብ አገሮች በሚቀርቡባት ነቀፌታ ስትበሳጭ ቆይታለች። ቻይና የአፍሪካ አገሮችን የምትረዳው ጥሬ አልባ ለማግኘት ስትል ነው፣ ካለምንም ጥያቄ የምትሰጠው ብድርም በዕዳ ይተበትባቸዋል በማለት ስትነቀፍ ቆይታለች። በጉባኤው በተደረጉት ጥቂት ጋዜጣዊ ጉባኤዎች አፍሪካውያን ጋዜጠኞች ስለ ሙስና፣ ስለ የአካባቢ ጥራት መበከልና በአንዳንድ የቻይና ውጥኖች ላይ አፍሪካውያን የማይቀጠሩ ስለመሆናቸው ለቻይና ባለሥልጣኖች ጥያቄ አቅርበዋል። በቻይና የውጭ ጉዳይ ሚኒስቴር የአፍሪቃ ክፍል ኃላፊ የነበሩት በማሊና በሞሮኮም የቻይና አምባሳደር ሆነው የሰሩት ቹንጋታው ቻይና በሙስና የሚታሙ መንግስታትን በመደገፏ ልትነቀፍ አይገባም ብለዋል። አንድ አፍሪቃዊ ወዳጄ መንግስታችን እጅግ በጣም ሙሰኛ ነው፣ እንዴት ከእሱ ጋር ትሰራላችሁ ብሎ ጠየቀኝ። የቻይና መንግስት በሀገራችን ድልድይና ሆስፒታል እንዲሰራ መንግስታችን ጠይቋል። ሆኖም የቻይና መንግስት ሊረዳው አይገባም አለኝ የሀገሩን ስም ሳይጠቅስ። እኔ ታዲያ መንግስቱን የመረጣችሁት እናንተው ናችሁ፣ ከመረጣችሁት መንግስት ከመስራት ሌላ አማራጭ የለንም ድልድዩንና ሆስፒታሉን የምንሰራው ለፕሬዝደንቱ ወይም ለባለሥልጣኖቹ ሳይሆን ለሕዝቡ ነው አልኩት፣ ማለታቸውን የዩኤስ ኒውስ ጋዜጣ ድረገጽ ጠቅሷል። ሊዩ ጉጂን የተባሉ የቀድሞ ቻይና ልዩ የአፍሪካ ልዑክ ቻይና ገንዘቧን በሙስና እንዲባክን አትፈልግም፣ ቻይና በአፍሪካ የምታከናውነው ተግባር የሚያተኩረው በሕዝቦች ላይ ነው፣ ገንዘባችንን ለሙሰኛ መንግሥታት ባለሥልጣናት አንሰጥም ብለዋል፣ ይላል ዘገባው። ይህን መሰረት በማድረግም ከቻይናና አፍሪካ ፎረም ጉባኤ በኋላ ባለፈው ረቡዕ የወጣ መግለጫ ቻይናና አፍሪካ ሙስናን በምንም አይነት በቸልተኝነት ባለማየት አቋማቸው ይቀጥላሉ እንደሚል የዩኤስ ኒውስ ዘገባ ጠቅሷል። ቻይና ሌላ 60 ቢሊዮን ዶላር ለአፍሪካ ሀገሮች ለማቅረብ ቃል ገብታለች። ይህ ታዲያ ቻይና አፍሪካን በዕዳ የመተብተብ ዲፕሎማሲ ትጠቀማለች የሚል ነቀፌታ እንዲሰነዘርባት አድርጓል። አንድ ነባር የቻይና ባለስልጣን ታዲያ ሀገራቸው በዕዳ የመተብተብ ፖሊሲ አትከተልም ብለዋል። የቻይናው ልዩ የአፍሪቃ ልዑክ ደግሞ ቻይና አፍሪቃን እየረዳች እንጂ ዕዳ እየከመረችባት አይደለም ማለታቸውን የዩኤስ ኒውስ ድረገጽ ዘገባ አስነብበዋል። ኒውዮርክ ታይምስ ጋዜጣ ደግሞ የዩናይትድ ስቴትስ የመከላከያ ሚኒስትር ከሞላ ጎደል መላ አሜሪካውያን ኮማንዶዎችን ከኒጀር ለማስወጣት እያሰበ መሆኑን ዘግቧል። በተለይም ባለፉት ጥቅምት ወር ላይ አራት አሜሪካውያን ወታደሮች ከተገደሉ በኋላ እቅዱ በመከላከያ ሚኒስትር ጂም ማቲስ ከጸደቀ ቱኒዚያ፣ ካሜሩን፣ ሊቢያና ኬንያ ያሉት ወታደራዊ ናቁጣዎች እንደሚዘጉ ሶስት የመከላከያ ሚኒስትር ባለሥልጣኖች መግለጻቸውን ዘገባው ጠቅሷል። አፍሪካ ከሚሰሩት ስምንት ምርጥ አሜሪካን ጸረ አሸባሪነት ቡድኖች ሰባቱ እንደሚወጡ ተገልጿል። የመከላከያ ሚኒስቴር ወታደሮቹን ከአፍሪቃ የሚያስወጣው ከአፍሪቃና ከቻይና በሚደቀነው አደጋ ላይ ለማትኮር ነው ተብለዋል። ጸረ አሸባሪነት የሆኑት አሜሪካውያን ቡድኖች ሲወጡ አሸባሪዎችን አሳዶ ለመያዝ ይተባበሯቸው የነበሩት የአፍሪቃ ወታደሮች ትብብርን ማጣታቸው እንደማይቀር ዘገባው ጠቅሷል። በተለይም የሚጎዳው ከኢራቅና አፍጋኒስታን ጦርነት በኋላ የተመሰረተው አፍሪካ ኮማንድ ወይም የአፍሪቃ እዝ መሆኑን የኒውዮርክ ታይምስ ጋዜጣ ዘገባ ጠቅሷል። አንድ የመከላከያ ሚኒስትር ባለሥልጣን አፍሪካ ያሉትን የኮማንዶ ሰፈሮች መዝጋት አሜሪካ በአፍሪካ ላይ የሚኖራትን ተጽዕኖ ያመነምናል በማለት አርቆ አስተዋይነት የጎደለው ነው ብለዋል። አንድ ሌላ ባለሥልጣን ግን አፍሪካውያን ወታደሮች በተለይም በአንዳንድ ቦታዎች ጽንፈኞችን የመታገል ተግባር ብቃታቸው እየጨመረ በመሄዱ ሁሌም የአሜሪካ ድጋፍ ያስፈልጋቸዋል ማለት አይደለም፣ ካስፈለገም የአሜሪካ ወታደሮች ሊመለሱ ይችላሉ ማለታቸውን የኒውዮርክ ታይምስ ጋዜጣ ድረገጽ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። በመጨረሻም የተከበራቸው አድማጮች፣ ለየት ያለ ቅንብር አለን። ባልደረባችን ንጉሴ አክሊሉ ከአዲስ አበባ 2010ን ዘመነ ማርቆስን ለመሰናበቻ ብሎ የወቅቱን የኢትዮጵያን ሁኔታም ያገናዘበ አጭር ዘገባ አድርሶናል። ታዋቂ ጋዜጠኛና ታሪክ ጸሐፊ የነበረው ጳውሎስ ኞኞ ከዚህ ዓለም በሞት ከተለየ ዘንድሮ 25 ዓመት ሆነ። በ1966 አብዮቱ በተቀጣጠለበት ወቅት ጳውሎስ ኞኞ ሕዝብ ተርህቦ በዛ ወቅት እሱ አንበሳ ይቀልባል እየተባለ በየጋዜጦቹ ይተች ነበር። መቼም ጨዋታን ጨዋታ ያነሳዋል እና የጳውሎስ አንበሳ ከተነሳ በዘመነ አብይ ደግሞ አሁን ሰው ከአንበሳ ጋር እንደሚታሰር ሰማን። መቼም ጉድ ሳይሰሙ መስከረም አይጠባምና። አሁን ባለፈው ሳምንት ደግሞ የሰማ ነው ስድስት ኪሎ በሚገኘው አንበሳ ግቢ የሚገኙ አንበሶች በረሃብ እና በህመም ምክንያት እየሞቱ ነው የሚል ዜና ነበረ። በጣም ያሳዝናል። እዚያ ግቢ ውስጥ ሰዎች ቅዳሜና እሁድ በረፍት ጊዜያቸው እየሄዱ ግቢውን ይጎበኙ ነበር። እንስሳቱን ያዩ ይመለከቱ ነበር። ጥሩ መዝናኛ ነበር። ከአንድ አመት ከስድስት ወር በፊት ግን ይታደሳል ተብሎ ግቢው እንሆ እንደ ተዘጋ ነው። እስካሁን ድረስ ግቢ ውስጥ ፍርስራሽ፣ የቤት ፍርስራሽ ነው የሞላው። የእንስሳት መብት ተቆርቋሪ ነን የሚብሉ በታሪክ ተመራማሪው በአቶ አበባው አያሌው የሚመሩ ሰዎች ይህንኑ ጉዳይ ለከንቲባው አቤት ብለው፣ እረ አንበሶች እየሞቱ ነው በረሃብና በህመም ግቢውም ከተዘጋ ይታደሳል ተብሎ ከአንድ ዓመት ከመንፈቅ በላይ ሆነው እንዴት ነው ነገሩ? አንበሶቹ ከሱ የጎድናቸው አጥንት በቆዳቸው ላይ እየታየ ነው። መሄድ አይችሉም። እየሄዱ እየወደቁ ነው። አይናቸውንም መግለጽ ተስኗቸዋል። በተለይም ደግሞ ጥቁር ጎፈር ያላቸው አንበሶች ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ከውጪ ያስመጧቸው ናቸው። ልዩ ዝርያዎች ናቸው፣ በብዙ ቦታ የማይገኙ የሌሉ። እነዚህም እየጠፉ ነውና እንዴት ነው ብለው በአንበሶቹ በረሃም መጐዳት ምክንያት አቤት ብለው ለከንቲባ ታከለ ኡማ እሳቸው መጥተው እንዳዩና፣ በዚህም እንዳዘኑ በማግስቱ ደግሞ የአንበሳ ግቢውን ስራ አስኪያጅ ከሥልጣናቸው እንዳነሱ በዜና ሰምተናል። ሳይ ሳይሰሙ መስከረም አይጠባም። ለመሆኑ እኔ ዛሬ አንበሳ አንበሳ ማለት የጀመርኩት ምንድን ነው? አዎ ይህ የያዝነው አመት እኮ ልባ አላል ነው ይሆናል እንጂ ዘመነ ማርቆስ በገጻ አንበሳ በአንበሳ ገጽ የሚመሰል ነው። አንበሳ የጀግንነት ምልክታችን ነው። ስለዚህ በዚህ ዘመን የተከናወኑትን ነገሮች ሁሉ ስናይ ዘመኑና የተፈጸሙት ስራዎች ተገጣጥመዋል ማለት ይቻላል። አንበሶቹ በታዋቂ ወንድና ሴት አትሌቶቻችን ስም ነው የሚጠሩት። ትልቁ አንበሳ በሕመም ምክንያት ሲሞት ሌሎች አምስት ስድስት ያህል አንበሶች በረሀብ መሞታቸው ተገልጿል። ከንቲባው ኃላፊውን ከስራቸው ካነሱ በኋላ በማግስቱ የቄራ መኪና ግቢው ውስጥ ሲገባ አንበሳ ግቢ አንበሶቹ ጮኹ ተደሰቱ፣ አጨበጨቡ፣ ደስታቸውን ገለጸው አሉ። ወይ አንበሳ በአንድ በኩል ይጎበኛል፣ በአንድ በኩል ደግሞ እንዲህ እንዲራብ ይደረጋል፣ በሌላ በኩል ደግሞ ከሰው ጋር ይታሰራል። ለመሆኑ የአንበሳ መሰረታዊ ታሪኩ ምንድን ነው? አባ አስራት ደስታ ከማህበረ ቅዱሳን። ማርቆስ በአንበሳ አሁን አሁን ያለንበት መተምረን በአንበሳ ይሄ ማርቆስ ደግሞ በአንበሳ የተመሰለበት የግብፅ ሰዎችን ጣዖታትን ሲያስመልኳቸው የነበሩ አጋንንት ነበሩ። ቅዱስ ማርቆስ ሐዋርያት ወደ ዓለም በተበተኑ ጊዜ ወደ እስክንድሪያ ወደ ግብፅ ነበር የሄደው። በዚያ ሆኖ እነኛ የሚያስመልኳቸውን አጋንንት በትምህርት ተቃሉ አስደንግጦ፣ ገስጾ፣ እንደ ጉም አትኖ፣ እንደ ጢስ አብኖ አጥፍቷቸው እጓለ አንበሳ የተባለ ኢየሱስ ክርስቶስን ወንጌል በመስበኩ ያው እጓለ አንበሳ የሚባለው ነው። አዎ የአንበሳ ልጅ ይተባላል። አዎ ጓለ አንበሳ ምኒልክ በከርስኪ ጾር እንለዋለን። እንደዚያ እንደዚያ እንደዚያ፣ አዎ እንደዚያ፣ አባቶች አንደ ይያ ምንድነው? አዎ ጓለ አንበሳ ይተባላል። ኢየሱስ ክርስቶስን ወንጌል በመስበኩ እና እነኛን ጣዖታቱን በማፍረሱ አጋንንቱን በማጥፋቱ በአንበሳ ተመስሏል። አመሰግናለሁ አባ ሥርዓት። እንግዲህ የማርቆስንና የአንበሳውን ምስጢር በአሁኑ ጊዜ በሀገራችን ውስጥ እየተካሄደ ካለው ለውጥ ጋራ ማገናዘብ ነው። መልካም አዲስ ዘመን ይሁንልን። መጪው ደግሞ ንጉሴ አክሊሉን እጅጉን አድርገን እናመሰግናለን። እናንተን አድማጮቻችንን እንዲሁም ንጉሴን መልካም አዲስ አመት እንላለን። ከወዲሁ ልንሰናበት ጥቂት ደቂቃዎች ናቸው የቀሩን። አድማጮች አርእስተ ዜናዎቹን እናሰማና እንሰናበታችኋለን። የሕዳሴው ግድብ ዋና ስራ አስፈጻሚ የነበሩት ኢንጂነር ስመኘው በቀለ ራሳቸውን እንዳጠፉ ፖሊስ አረጋግጫለሁ ብለዋል። ወደዚህ ድርጊት የገፏቸው ምክንያቶች ግን ከስራቸው የተያያዙ ለመሆናቸው ፍንጭ ከማግኘት የዘለለ ውጤት እንዳልተገኘና ለዚህም ሰፊ ጊዜ እንደሚያስፈልግ የፌዴራል ፖሊስ ኮሚሽነር ጀነራል አስታውቀዋል። በቅርቡ በደቡብ ምዕራብ ኢትዮጵያ በተከሰቱ ግጭቶች ሳቢያ የተፈናቀሉትን ቁጥራቸው ወደ አንድ ሚሊዮን የሚጠጉ ሰዎች ወደ ቀያቸው የተመለሱትንም ጭምር ተጨማሪ ድጋፍ እንዲሰጥ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ተማጽኖ አቅርበዋል። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19 ና በ25 ሜትር ባንዶች እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድናችሁ ሰለሞን ክፍሌና ቆንጅት ታየነን ፕሮግራማችንን የመራልን ንጉሱ ታምሬ ነው ከተቀሩት ባልደረቦቻችን ጋር እንሰናበታቸዋለን። ነገ ቅዳሜ ከምሽቱ በሶስት ሰዓት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን በትግርኛ ቋንቋ የሚተላለፈው ፕሮግራም ከመቅረቡ በፊት ማንናልመዎች ዲቦ አውደ ዓመት ስትል በምትጫወቱ ዜማ እንሰናበታለን።